ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እሁድ ጥቅምት 6 2009 ዓ ም ከዋሽንግተን ዲሲ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ኢትዮጵያ በስጋትና በውጥረት ዘመኗ ዋናው ቁልፉ ችግር ከተፈታ ደግሞ አብዛኛው ችግሮችን ሊፈታ ይችላል ተብሎ የተቀመጠው ግን ለመንግስት ስልጣን ያለን አመለካከት ለመንግስት ስልጣን ያለን አረዳድና ተግባራዊ አፈጻጸም ይሄ ጉዳይ ወሳኝ ጉዳይ ነው ብሎ ተመልክቶታል። ይሄን ያለበት ዋናው ምክንያት እንግዲህ ይሄ ካፒታል ክምችት የሚካሄድበት ሀገር ነው። የካፒታሊስት ኢኮኖሚ እየገነባ እንደመጣን ሁሉ አሁን አመራር ላይ የተቀመጠው ኃይል ራሱ እንደ ሻማ እየቀለጠ ሌሎች ሀብታም እንዲሆኑ፣ ሌሎች እንዲበለጽጉ እንዲያደርግ የሚጠበቅበት አመራር ነው። ይሄ እንግዲህ በታሪኩ ኢህአደግ ግዙፉን የደርግ ስርዓት በሚደመስስበትም ጊዜ ካስቀመጣቸው እሴቶች መካከል ለህዝብ ራስን የመስጠትና ለህዝብ የመኖር ጉዳይ ወሳኝ ጉዳይ ነው ተብሎ የተያዘ ነው። ነገር ግን ነባራዊ ሁኔታው ተቀይሯል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ቀደም ሲል ተናግረውት ከነበር የተቀነጨበ ነው የሰማችሁት። የሽብሩ ቡድን ኦነግ ከግብጽ ሁሉንም አይነት ድጋፍ እንደሚያገኝ በተጨባጭ እናውቃለን። የመንግስቱ ቃል አቀባይ አቶ ጌታቸው ረዳ ሰሞኑን ለመንግስቱ መገናኛ ብዙሀን ከሰጡት ቃል የተቀነጨበ ነው። ሁል ጊዜ የፈጠራ ወሬዎችን በማናፈስ እውነት ለማስመሰል ይሞክራሉ። ውሸት ነው ብትም ሌላ ውሸት ይዘው ነው እንጂ የሚመጡት ውሸትነቱን አምነው ያንን ለማስተካከል የሚሞክር ቡድን አይደለም። ስለዚህ የዛ አይነት ሁኔታ የለም። በግብጽ ውስጥ የኦነግ ቃል አቀባይ አቶ ቶሌራ አደባ ለቪኦኤ ከሰጡት ቃል የተወሰደ ነው። በምሽቱ ፕሮግራም ሰፊ ዝግጅት አለን። አዘጋጅ ና አስተናጋጆች ጽዮን ግርማ ና እኔም ሶሎሞን አባተነን። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅታ እየታሰማናለች። ጤና ይስጥልኝ፣ እንደምናመሻችሁ ኢትዮጵያ ውስጥ የተጣለውን የአስቸኳይ ጊዜ አዋጅ ማስፈጸሚያ መመሪያ ዝርዝር ኮማንድ ፖስቱ ይፋ አድርጓል። በኢትዮጵያ የመንግስት መገናኛ ብዙሃን ከትናንት ምሽት አንስቶ እየተነገረ ባለው ዘገባ መሰረት የሚኒስትሮች ምክር ቤት ከትናንት በስቲያ ጥቅምት አራት ባካሄደው ስብሰባ የአዋጁን የማስፈጸሚያ መመሪያ አጽድቋል። የህዝብን ደህንነትና ህገ መንግስታዊ ስርዓትን አደጋ ላይ በሚጥሉ የህውከትና ነውጥ ተግባራት ተሳ ተሳትፈው የተገኙ ግለሰቦች ባላቸው ላይም ይወሰዳሉ የተባሉ እርምጃዎችንም መመሪያው ማካተቱን መገናኛ ብዙሃን ዘግበዋል። ሰላሳ አንድ አንቀጾች ያሉት መመሪያ ሁከትና ብጥብጥ እንዲሁም በህዝቦች መካከል መቃቃሮችን የሚፈጥሩ ይፋዊም ሆነ ድብቅ ቅስቀሳዎች በማናቸውም መልኩና ዘዴ ተከልክለዋል እንደሚልም ተገልጿል። ከዜና በኋላ ስለዚህ መመሪያ ዘርዘር ያለ ዘገባ ይዘን እንቀርባለን። በቱርክ የሚታገዙት የሶሪያ ሽምቅ ተዋጊዎች ሰሜናዊቱን ዳቢክ የምትባለውን ከተማ የእስልምና መንግስት ነኝ ከሚለው ነውጠኞች ቡድን ነጥቀው በቁጥጥር ስር አዋሉ። ከተማዋ ከቱርክ ድንበር አስር ኪሎ ሜትር ርቀት ላይ ያለች ስትሆን የመጨረሻ ዘመን የክርስቲያኖችና የሙስሊም ኃይሎች ውጊያ አምባ ትሆናለች ተብሎ በሱኒ እስልምና አስተምሮት ውስጥ የተጠቀሰች ከተማ እንደሆነች ይነገራል። የእስልምና መንግስት ቡድን የድረገጽ መጽሔቱንም በዚች ከተማ ስም ሰይሟል። ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ስለ ሶሪያ ጉዳይ ተጨማሪ ውይይት ለማድረግ ወደ ለንደን ተጉዘዋል። ትናንት ስዊዘርላንድ ውስጥ ከሩሲያ አቻቸው ሴርጌይ ላቭሮቭና ከበርካታ የመካከለኛው ምስራቅ ሀገሮች ጋር ያካሄዱት ስብሰባ በአፋጣኝ ቀጣይ ክትትል ሊወሰድባቸው የሚገቡ በርካታ ሀሳቦች የፈለጉበት እንደነበረ ተናግረዋል። የውጭ ጉዳይ ሚኒስትሩ በመጨረሻም የኢራቅ የአየር ኃይል የሞሱልን ከተማ ከሽብርተኛው ከእስልምና መንግስት ቡድን ለማስለቀቅ ጥቃት ልንከፍት ነው የሚል ማስጠንቀቂያ ለከተማዋ ነዋሪዎች ብዙ ሺህ በራሪ ጽሁፎችን ከአየር እንደለቀቀ ተሰምቷል። የዩናይትድ ስቴትስ ሪፑብሊካኑ ፕሬዝደንታዊ እጩ ዶናልድ ትራምፕ የሴት መራጮችን ድጋፍ እያጡ መሆናቸውን በዛሬው እለት አምነዋል። ለዚህ ያደረሰኝ ግን አሉ፣ ካለፍላጎታችን በወሲባዊ ሁናቴ ተተናክለውናል ብለው ተተናክሎኛል ብለው በሀሰት የሚወነጅሉኝ ሴቶች በብዙሀን መገናኛ የሚናገሩት ነው ብለዋል። በአገር አቀፍ የህዝብ ድጋፍ ግምገማ መሰረት ከዲሞክራቷ ሂለሪ ክሊንተን ጋር አሁንም ቢሆን ተቀራራቢ የድጋፍ አሀዝ ላይ ነን። ነገር ግን በፈጠራ ወሬ ምክንያት ቁጥሩ የበዛ የሴቶች ድጋፍን ማጣቴ አይገርማችሁም ሲሉ በትዊተር ጽፈዋል። የሚዲያ ምርጫ ማጭበርበር ማለትም ይሄ ነው ሲሉ አክለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 እና በ15785 ኪሎ ኸርትዝ በ22 ሜትር ባንድ በ13615 እና በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 6 2009 ዓ.ም ምሽት ፕሮግራም ነው። የአሜሪካን ምርጫ እሰጥ አገባ ቃኘት እናደርጋለን። I am not a believer in climate change. Now it's gone global warming and climate change. <laughs> no, not on the basis of our uh, most recent evidence and the scientific consensus, the Intergovernmental Panel on Climate Change. <laughs> <laughs> የአደጋው አገላለጽ ተጋኗል ብዬ እኔ አላስብም። ስለተባበሩት መንግስታት ድርጅት አዲስ ዋና ጸሐፊም ጥቂት እንጨዋወታለን። ሰውም የሚረሳው ታዲያ እንዲሁ ለአንድ ደቂቃ እናስበው የተባበሩት መንግስታት የሚባል ድርጅት ባይኖር፣ ምንድን ነው ለዓለም እንድምታው ብለን ስንል ብዙ ችግር ውስጥ ነው የምንወድቀው። ኢትዮጵያ ውስጥ የተጣለውን የአስቸኳይ ጊዜ አዋጅ ማስፈጸሚያ መመሪያ ዝርዝር ኮማንድ ፖስቱ ይፋ አድርጓል። በኢትዮጵያ የመንግሥት መገናኛ ብዙሃን ከትናንት አንስቶ እየተነገረ ባለው ዘገባ መሠረት የሚኒስትሮች ምክር ቤት ከትናንት በስቲያ ጥቅምት አራት ሁለት ሺህ ዘጠኝ ዓ ም ባካሄደው ስብሰባ የአዋጁን ማስፈጸሚያ መመሪያ አጽድቋል። የሕዝብን ደህንነትና ሕገ መንግሥታዊ ስርዓትን አደጋ ላይ በሚጥሉ የሁከትና ነውጥ ተግባራት ተሳትፎ የተገኙ ግለሰቦች ባላቸው ላይም ይወሰዳሉ የተባሉ እርምጃዎችንም መመሪያው ማካተቱን መገናኛ ብዙሃኑ ዘግበዋል። ሰላሳ አንድ አንቀጾች ያሉት መመሪያ ሁከትና ብጥብጥ እንዲሁም በህዝቦች መካከል መቃቃሮችን የሚፈጥሩ ይፋዊም ሆነ ድብቅ ቅስቀሳዎች በማናቸው መልኩና ዘዴ ተከልክለዋል እንደሚልም ተገልጿል። ከሽብርተኛ ድርጅቶች ጋር የሚኖር መስተጋብርና በልሳኖቻቸው መገልገል ላይም በተለይ እንደ ኢሳት ኦኤምኤን እና መሰል የአሸባሪ ድርጅቶች ሚዲያዎች ሲል በጠራቸው የመገናኛ ብዙሃን ተቋማት ላይ መመሪያው እገዳ መጣሉ ተነግሯል። ያልተፈቀደ ሰልፍና የአደባባይ ስብሰባ፣ ለህዝብ አገልግሎት አለመስጠት፣ በትምህርትና በስፖርት ማዘውተሪያ ስፍራዎች አድማ ማድረግ በክልከላው መካተታቸው ተዘግቧል። ኮማንድ ፖስቱ ባወጣው የአስቸኳይ ጊዜ አዋጁን ማስፈጸሚያ መመሪያ በህዝባዊ በዓላት ላይ ሁከትና ብጥብጥ ሊፈጥሩ የሚችሉ ቅስቀሳዎችን ማድረግና ማወክ፣ በመሠረተ ልማቶች ላይ ጉዳት ማድረስ፣ ሰላማዊ የትራፊክ እንቅስቃሴን ማወክ፣ የህግ አስከባሪዎችን ሥራ ማወክን መመሪያው በጽኑ ይከለክላል ይላል። ይኸው የመንግስቱ መገናኛ ብዙሃን ዘገባ ያልተፈቀደ አልባሳት መልበስ፣ የጦር መሳሪያ ይዞ መገኘት፣ ሕገ መንግሥታዊ ሥርዓትና የሀገር ሉዓላዊነትን የሚጎዳ ተግባር መፈጸም፣ ያልተፈቀደ ቦታ መገኘት መመሪያው ካቀፋቸው ክልከላዎች ውስጥ መካተታቸውም ታውቋል። መቀመጫቸውን አዲስ አበባ ላይ ያደረጉ የውጭ አገሮች ዲፕሎማቶች ያለ ኮማንድ ፖስቱ እውቅና ከአዲስ አበባ ከ40 ኪሎ ሜትር ራዲየስ ውጪ መንቀሳቀስ እንደማይችሉም ኮማንድ ፖስቱ አስታውቋል። የሕግ አስከባሪ አካላት ትጥቃቸውን ለሶስተኛ ወገን አሳልፈው መስጠትና ያለ አስገዳጅ ምክንያት ስራ መልቀቅና ፈቃድ መጠየቅ እንደማይችሉም ተደንግጓል። በልማት አውታሮችና በመሰረተ ልማት መዋቅሮች አቅራቢያ ከቀኑ 12 ሰዓት እስከ ንጋቱ 12 ሰዓት ድረስ ከተፈቀደለት ሰራተኛ በስተቀር መንቀሳቀስ የሕግ አስከባሪዎች አስፈላጊውን እርምጃ ለመውሰድ ያስችላቸዋል ይላል መመሪያው። የሰዓት እላፊ በሚጣልበት ቦታና ጊዜ ክልከላን በመተላለፍ ከቦታ ቦታ መንቀሳቀስ እንደማይቻልም ኮማንድ ፖስቱ ማስታወቁታል ተነግሯል። በተጨማሪም መመሪያው መረጃ የመስጠት የመተባበር ግዴታንም ማስቀመጡ ተዘግቧል። የአስቸኳይ ጊዜ አዋጁ ማስፈጸሚያ መመሪያ የደነገጋቸውን ክልከላዎች ተላልፎ በተገኘ ግለሰብ ላይ ይወሰዳሉ ያላቸውንም እርምጃዎች አስመልክቶ ያለ ፍርድ ቤት ትዕዛዝ እስከሚደረግ ብርበራ አንስቶ በቁጥጥር ስር መዋልና የህግ አስከባሪዎች አስፈላጊውን አግባብነት ያላቸውን እርምጃዎች መውሰድ የሚያስችላቸውን ስልጣንም ዘርዝሯል። መግለጫው አክሎም ተጠርጣሪዎችን ለፍርድ ቤት በማቅረብና በተሃድሶ የሚለቀቁትን እየለየ የእርምት እርምጃ በመውሰድ አዋጁ ጸንቶ እስከሚቆይበት ጊዜና ሰላምና መረጋጋት እስኪመለስ ድረስ ኮማንድ ፖስቱ አገሪቱን በበላይነት እንደሚመራም በመግለጫው መነገሩን የመንግስቱ መገናኛ ብዙሃን ዘግበዋል። ኮማንድ ፖስቱ የሚመራው በጠቅላይ ሚኒስትሩ እንደሆነ የአስቸኳይ ጊዜ አዋጁ ገልጿል። ሰሞኑን በተለያዩ ዘገባዎች ከማብራሪያዎች ጋር እንመለስበታለን። የኢትዮጵያን የፖለቲካ ግለት ወደሚመለከተው የመጀመሪያ ዝግጅታችን እንዝለቅ። ኢህአደግ ግንቦት 20 1983 ዓ ም አራት ኪሎን ተቆጣጥሮ የሀገሪቱ መጻኢ ዕጣ ፈንታ እርሱ መሆኑን፣ እርሱ መንግሥት፣ እርሱ ከእንግዲህ ገዢ ፓርቲ መሆኑን ከደነገገ እነሆ ሩብ ምዕተ ዓመት ደፈነና ወደ ሁለተኛው ሩብ ተሸጋገረ። የአንድ ሙሉ ትውልድ ዕድሜ መሆኑ ነው። በሥነ ሕዝብና በማኅበራዊ ሳይንስ ጠቢባን ቀመር ኢህአደግ በሙሉ የገዢ ፓርቲነት ዘመኑ ተቃውሞ ተለይቶት አያውቅም። በፓርቲዎች የተደራጀ ተቃውሞ፣ በፓርላማ በርጩማ የያዘ ተቃውሞ፣ በአደባባይ እየወጣ የፈሰሰ ተቃውሞ፣ ሰላማዊ ተቃውሞ፣ አንዳንዴም ሁከትና ዐመፅ እየተቀላቀለበት ተቃውሞ፣ ሀያ አምስት የአስተዳደር የልማት የተቃውሞ የውጥረት ዓመታት ድርቅና እና ረሃብ የደቆሳቸው ተከታታይ እድገት የተመዘገበባቸው ደም መፋሰስ የተቀላቀለባቸው ጦርነቶችና የሽብር ጥቃቶች አንዣብቡባቸው የሶማሊያ ጣልቃ ገብ ጦርና የሰላም ማስከበር ተልእኮዎች የተከናወኑባቸው አምስት ዓመታት የዲሞክራሲና የሰላም ተስፋ ፈንጥቆ የታየባቸው እስራትና ፍርሃትም ነግሶ የዘለቀባቸው 25 ዓመታት። በእነዚያ የሩብ ምዕተ ዓመት ጉዞው ኢህአደግ የአሮጌው ሕይወትና አስተሳሰብ ጥምቀት ያልነካው የትምክህት የዘውድ ፍቅር የነፍጥ የጉልተኝነት የጦረኝነትና የደርገኝነት ጸበል ያልተረጨበት የራሱን ፍጡርና ውልድ አዲስ ትውልድ አብቅሎ አሳድጓል በድፍን ኢትዮጵያ የአሮጌው ሚሌኒየም ማብቂያና የአዲሱ ሚሌኒየም መጀመሪያ ልጆች ሚሊዮኖች ናቸው በቅርቡ የወጡ የዚህ ዓመት የህዝብ ብዛት ጥናታዊ ግምቶች እንደሚጠቁሙት በዚህ በያዝ ነው 2009 ዓ ም ከ100 ሚሊዮን ዘለግ ካለው የኢትዮጵያ ህዝብ ቁጥር 6375 ከመቶው ዕድሜው ከ24 ዓመት በታች ነው። ወደ 65 ሚሊዮን የሚጠጋ ጨቅላ ወጣት ከኢህ አደግ አስተዳደር ሌላ ሲባል ካልሰማ ካላነበበና ካልተማረው የሚያውቀው የለም። የዕድሜውን ጣሪያ ወደ 30 ካስጠጋ ነው የወጣቱ ቁጥር ከሰባ ሚሊየን ሊያሻቅብ ነው። የመንግስቱ የተለያዩ ፖሊሲዎች ትችት፣ ነቀፌታና ተቃውሞ ተለይቶት አያውቅም። ኢትዮጵያ ባለድርብ አሐዝ መቶኛ እድገት እያስመዘገበች በርግጥ አሁን በእጅጉ ቢወርድም ከዓለም ዐሥር ከዋክብት መካከል መግባቷ እየተነገረላትም ግድቦችን፣ መንገዶችን፣ ሕንፃዎችን፣ የተለያዩ የኃይል ማመንጫዎችና የኢንዱስትሪ ተቋማትን ትምህርት ቤቶችና ዩኒቨርስቲዎችን እየገነባችና እያስፋፋች በጤናው ዘርፍ በዓለም ተጠቃሽ የተባለ አሰራርን ፈጥራ እየተከተለች መታየቷና ውክልናዋ ከአሕጉር እስከተባበሩት መንግሥታት ድርጅት እየዘለቀ፣ ምን ነው የተቃውሞና ያለመደሰቱ ስሜት ከዕለት ወደ ዕለት፣ ከክልል ክልል፣ ከጽሑፍና ከስብሰባ ወደ አደባባይ፣ ከሰላማዊነት ወደ ግጭት እየሰፋ ሄደ? መንግሥትን ሕገ መንግሥታዊ መብቶችን በሚያቋርጥ ሁኔታ በመላ ምድሪቱ የአስቸኳይ ጊዜ አዋጅ እስከ መደንገግ አደረሰ። የኢህአደግ ሊቀመንበርና የመንግሥቱ መሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ሰጥተውት በነበረ መግለጫ ኢህአደግ አድርጎት በነበረ የማዕከላዊ ምክር ቤቱና የሥራ አስፈጻሚው ስብሰባ ላይ ራሱን መፈተሹንና ችግሮች እንዳሉበት አምኖ ለቁርጥ ለውጥ መነሳቱን ጠቁመው ነበር። ዋናው ቁልፉ ችግር ከተፈታ ደግሞ አብዛኛው ችግሮችን ሊፈታ ይችላል ተብሎ የተቀመጠው ግን ለመንግስት ስልጣን ያለን አመለካከት፣ ለመንግስት ስልጣን ያለን አረዳድና ተግባራዊ አፈጻጸም፣ ይሄ ጉዳይ ወሳኝ ጉዳይ ነው ብሎ ተመልክቶታል። ይህን ያለበት ዋናው ምክንያት እንግዲህ ይሄ ካፒታል ክምችት የሚካሄድበት አገር ነው። የካፒታሊስት ኢኮኖሚ እየገነባ እንደመጣን ሁሉ አሁን አመራር ላይ የተቀመጠው ኃይል ራሱ እንደ ሻማ እየቀለጠ ሌሎች ሀብታም እንዲሆኑ ሌሎች እንዲበለጽጉ እንዲያደርግ የሚጠበቅበት አመራር ነው። ይሄ እንግዲህ በታሪኩ ኢህአደግ ግዙፉን የደርግ ስርዓት በሚደመስስበትም ጊዜ ካስቀመጣቸው እሴቶች መካከል ለሕዝብ ራስን የመስጠትና ለሕዝብ የመኖር ጉዳይ ወሳኝ ጉዳይ ነው ተብሎ የተያዘ ነው። ነገር ግን ነባራዊ ሁኔታው ተቀይሯል። አሁን ነባራዊ ሁኔታው በተቀየረበት ሁኔታ ይሄ አመራር የመንግስትን ስልጣን የሚያይበትና በተግባርም የሚፈጽምበት ሁኔታ በሚገባ ካልተቀየረ አሁን ባለንበት ደረጃ የጉዟችን እንቅፋትነት እና መሰናክል የበዛበት ጉዞ ይሆናል ማለት ነው። ስለዚህ ይሄ በተደጋጋሚ በተለያየ ደረጃ የሚታይ ጉዳይ ነው። እናም ይሄንን በምንገመግምበት ጊዜ ይሄ ችግር መኖሩን በግልጽነት ሳይደባበቅ፣ ሳንሸፋፍን ተወያይተን ይሄንን ነገር ማረም ማለት የወደፊት ጉዟችንን ለማስተካከል ለመስፈንጠር ትልቅ እድል ይፈጥርልናል። ስለዚህም የመንግስትን ስልጣን የምናይበት አተያይ በሚገባ እንደገና ተግባራዊ አፈጻጸሙም በሚገባ ተፈትሾ ደረጃ በደረጃ ስርዓት የሚይዝበትን ሁኔታ ማመቻቸት ሌሎችን ችግሮችንም ለመቅረፍ ወሳኝ ነው ተብሎ ነው የተወሰደው። እናም ጠቅላይ ሚኒስትሩ ያኔ ጣታችንን በማንም ላይ አንቀስርም፣ ችግሩ የራሳችን ነው እንታረማለንም አሉ። ሁከቱ፣ ግጭቱ ግን አላባራም። ከኦሮሚያ ወደ ኮንሶ ከዚያም ወደ አማራ ዘለቀ። ጠቅላይ ሚኒስትሩ እንዲህ አይነት የተቃውሞ እንቅስቃሴዎችን ያስቆማል ያሉትን የአስቸኳይ ጊዜ አዋጅ የሚያውጅ ያህል ነው ሲሉ ተቃዋሚዎች የወቀሱትን እርምጃ ሲወስዱ ችግሩ በውጭ ኃይሎች የሚውጠነጠን የሚሸረብ መሆኑን ጠቆም አድርገው ነበር። በዚህ ሂደት ውስጥ የቆዩ የአገራችን ጠላቶች፣ በተለይም ደግሞ የተፈጥሮ ሀብታችንን በአግባቡ እንዳንጠቀም እንቅፋት ሲፈጥሩ የቆዩ አካላት አሁንም ይህን ፍላጎታቸውን ለማሳካት ሲሉ በጆንያ ብር ለጽንፈኛ ዳያስፖራ አካላት ኢትዮጵያን እንዲያተራምሱ እየሰጡ ያሉበት ወቅት ላይ እንገኛለን። ይህም በመረጃ ያረጋግጠናል። ስለዚህ እነዚህ አካላት ጽንፈኛ ዳያስፖራ ተብዬዎች የእነዚህን አካላት ብር እየተጠቀሙ በተለይ አብዛኛውን ለራሳቸው እየተጠቀሙ ግን ክፋዩም ደግሞ ለዚህ ብጥብጥ መሪ ለሆኑ አካላት እያሰራጩ የሚገኝበት ሁኔታ አለ። ስለዚህ የሀገራችን ጠላቶች እኛን ለማዳከምና ለመበታተን በሚሰሩት ሴራ መንግስት ዝም ብሎ ሊያይ አይችልም። ለወጣቶችም ህይወታቸውን የሚያሻሽሉ እድሎችና ተስፋን የሚሰንቁ እርምጃዎችን እንወስዳለን፣ ፓኬጆችን አዘጋጅተናል፣ በቢሊዮኖች የሚቆጠር በጀት መድበናል ብለው ነበር። እስካሁን የመጣንባቸውን የወጣቶችን የኢኮኖሚያዊ ችግሮችን ለመፍታት የያዝናቸው ፓኬጆች በራሳቸው ብቁና አስተማማኝ ናቸው የሚል መፈተሽ ነበር። ከዚህ አኳያ ፓኬጆቹን በዝርዝር ፈትሸናቸዋል። በፈተሽንበት ወቅት ያገኘ ናቸው አንዳንድ ከኢኮኖሚ እድገታችን ጋራ የሚመጥን ለወጣቶቹ ስራ እድል ለመፍጠር የሚያስችሉ ቀሪ ተግባራት እንዳሉን፣ እነዚህ በፓኬጆቹ ጎልብቶ መውጣት እንዳለባቸው፣ ፓኬጃችን ተከልሶ በስትራቴጂ ደረጃ ጎልብቶ መውጣት እንዳለበት በከፍተኛ አመራሮች ደረጃ የሚመራ ሀገራዊ ኮሚቴ አዋቅረን ስራ ስንሰራ ቆይተናል። አሁን ፓኬጆቹ በሚገባ ተከልሰዋል። ዋናው ጉዳይ ከዚህ በኋላ ከወጣቶቹ ከራሳቸው ጋራ ተወያይተን እነዚህ ፓኬጆች በእርግጥም የእኛ ፓኬጆች ናቸው ብለው በባለቤትነት እንዲቀበሉ ማድረግ ይጠይቃል። መንግስት ስለቀረጻቸው ብቻ ፓኬጆቹ ሙሉ ናቸው ማለት አይደለም። ወጣቶቹ ራሳቸው ባለቤት መሆን አለባቸው። ይህን ለማድረግ ከወጣቶቹ ጋራ ዝርዝር ውይይቶች እና ከነሱ ጋራ ኢንጌጅመንት መጀመር አለብን። ይሄ በሚሆንበት ጊዜ የነሱን ሀሳቦች አካተን የሚያጸድቁ አካላት ካጸደቀ በኋላ ወደ ሙሉ ትግበራ በመግባት አሁን የሚታዩትን የወጣቶችን የኢኮኖሚ ጥያቄዎች መፍታት የሚገባን ይሆናል። ተቃውሞው፣ ግጭቱ፣ ሁከቱ ግን አልቆምም። ኢትዮጵያ ዛሬ በአስቸኳይ ጊዜ ሁኔታ ላይ ትገኛለች። የአስቸኳይ ጊዜ አዋጁ ማስፈጸሚያ ዝርዝር መመሪያም በኮማንድ ፖስቱ ትናንት ይፋ ተደርጓል። ብዙዎች መጨነቅ ጀምረዋል። ነገሩ በብርቱ ያሳሰባቸው መሆኑን እየገለጹ ነው። የአስቸኳይ ጊዜ አዋጁ መደንገጉ የተነገረው የኢትዮጵያ ፓርላማ ስራ ሲጀምር ከፕሬዚደንቱ እንደተነገረው ከሆነ ዛሬ ያለውን የኢትዮጵያን ያለመረጋጋት ችግር ያመጡት የውጭ ኃይሎች ግለሰቦችና ቀደም ሲል ተብሎ እንደነበረውም ጽንፈኛ ዳያስፖራ ናቸው። ቀደም ሲል ያልተጠሩ ወይም በሽፍን ሲጠቋቆሙ የነበሩ ጠላቶችንም አፍርጠው ተናግረዋል። ይህን ድርጊት መንግስት ለቴክኖሎጂ ሽግግር፣ አገራዊ ልማት ለማፋጠን በማሰብ የአስፋፋውን ዘመናዊ የመገናኛ መሰረተ ልማት ለክፋትና ውድመት በመጠቀም ያስተባበሩት ደግሞ አገራችን በአሸባሪነት የመቻቸው ግለሰቦችና ቡድኖች ናቸው። የኦነግና ግንቦት ሰባት መሪዎች ከግብፅ መንግስት ተቋማት ጋር እጅና ጓንት በመሆን ባቀነባበሩት የጥፋት እንቅስቃሴ በርካታ አገራዊና የውጭ ባለሀብቶችና ሰራተኞቻቸውን ለአደጋ ያጋለጠ የታሰበበት ከፍተኛ ውድመት ፈጽመዋል። ይህንን የፕሬዝደንቱን መግለጫ ያብራሩት የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ለመንግስቱ ሚዲያ ሲናገሩ ለክሳቸው ማስረጃ እንዳላቸው ጠቁመዋል። ው ር ት ቴሪስት o የሽብሩ ቡድን ኦነግ ከግብፅ ሁሉንም አይነት ድጋፍ እንደሚያገኝ በተጨባጭ እናውቃለን። ቀደም ሲል አስመራ ውስጥ ነበር የሚንቀሳቀሱት። አሁን እየሠሩ ያሉት ካይሮ ላይ ነው። ይቺን ሀገር ለመበጥበጥ የሚያስችሉ ሁሉንም አይነት ድጋፎች ይሰጧቸዋል። لذيك إيتوبيا مريو تشناب على سلطانات كس ملس لمستة جزائر على باكنوت يجبس بريزيدنت عبدالفتاح LCC لإيتوبيا واندموتش يسيلو يجبس جوش يمي بالو نايمي تا يووست چرسون دليلو أنا بس بأكد للأشقاء في أسيوبيا زي ما أنا رحت للبرلمان الأسيوبي وقلت لهم نحن كان قدامنا التعاون أو المواجهة وإحنا اخترنا التعاون أنا بأكد لهم أن مصر أبدا أبدا ለም تقوم በአይ دعم للمعارضه ወለም تقوم باي عمل ولم تقوم باي عمل تامر ضد اثيوبيا ከዚህ ቀደም በኢትዮጵያ ፓርላማ ፊት ቀርቤ ኢትዮጵያ ላሉ ወንድሞቻችን ያስተላለፍኩትን መልእክት አሁንም በድጋሚ አረጋግጣለሁ ለፓርላማው ስናገር ሁለት አማራጮች እንዳሉን ተናግሬ ነበር አንድም ትብብር አንድም ግጭት እኛ ትብብርን መርጠናል ግብፅ ለተቃዋሚዎች ፈጽማ ድጋፍ ሰጥታ እንደማታውቅና በኢትዮጵያ ላይም ምንም አይነት ሴራ እንደማትሸርብ አረጋግጣለሁ። ለነገሩ በግብፅ በሱዳንና በኢትዮጵያ መካከል እኮ የትብብር መርሆች ስምምነት ካርቱም ላይ ከተፈረመ ገና ፊርማቸው እንኳ አልደረቀም። ኃይለማርያም ደሳለኝ ካይሮ ድረስ ሄደዋል። ጥሩ አቀባበል ተደርጎላቸዋል። ሻርሜል ሼኽ ላይ እንዴት እንደሚተባበሩ ሦስቱ መሪዎች መሬት ይዘው መክረዋል። ኤልሲሲም አንድ የግብፅ መሪ የቀድሞ ፕሬዚደንቷ ሆስኒ ሙባረክ ከቦሌ መንገድ አዙረው ከተመለሱ ወዲህ ሀያ ከምናምን ለሚሆኑ ዓመታት ኢትዮጵያን ሲጎበኝ የመጀመሪያ የሆነ ጉብኝት አድርገው በፓርላማው ፊት ቀርበው ንግግር አድርገዋል። ያንን ስምምነት የኢትዮጵያው የውጭ ጉዳይ ሚኒስትር ቴድሮስ አድሃኖም አዲስ ምዕራፍ ከፋች ብለውት ነበር። የግብፁ ሳሚር ሾክሪ የህዳሴን ግድብና የምስራቅ ናይልን አጠቃቀም የትብብር ንድፍ የያዘ ሲሉ ክበውታል። የሱዳኑ አሊ ካርቲ ታሪካዊ ሲሉ አሞካሽተውታል። እና ያ ሁሉ መጨባበጥ ፊርማና ሙገሳ ምነክቶት ይሆን ዛሬ ለእንዲህ አይነት ቃላት የተደረሰው? የኢትዮጵያን መንግሥት ባለሥልጣናት ባገኘናቸው ጊዜ የግብፅንም የየመስሪያ ቤቱ ኃላፊዎች እየጠየቅን የሚሰጡንን ማብራሪያዎች ወደ እናንተ እናደርሳለን። እናንተ የማወቅ መብት አላችሁ። እንዲብራሩ የምትፈልጓቸውንም ጥያቄዎች መጠየቅ ትችላላችሁ። በእነዚህ ክሶች ውስጥ ተደጋግመው ከሚነሱት ወገኖች አንዱ የሆነውን የኦሮሞ ነጻነት ግንባርን ቃል አቀባይ አቶ ቶሌራ አደባን ባልደረባዬ ጽዮን ግርማ ባሉበት ደውላ አነጋግራ ነበር። ሰሞኑን በኢትዮጵያ መንግሥት በኩል በኢትዮጵያ እየተፈጠሩ ያሉት አለመረጋጋቶች፣ በኢትዮጵያ እየተፈጠሩ ያሉት ተቃውሞች ሰላማዊ ሳይሆኑ ከጀርባቸው የኦሮሞ ነጻነት ግንባር እጅ እንዳለበት እየገለጸ ይገኛል። በነዚህ ተቃውሞች ላይ እጃችሁ አለበት ወይ? እ በእርግጥ የኦሮሞ ነጻነት ግንባር ከወያኔ ጋር መታገል ከጀመረ የሀያ አምስት አመት አልፎታል፣ በወያኔ ላይ ትግል ማካሄድ ከጀመረ። በነዚህ ጊዜያት ውስጥ ደግሞ ህዝብን ያደራጃል፣ ያነቃል፣ ያታግላል። በዚህ ትግል ውስጥ የእኛ አስተዋጽኦም ከፍተኛ መሆኑ የተረጋገጠ ነው፣ የታወቀ ነው። ድርጅታችሁ የኦሮሞ ነጻነት ግንባር ሰላማዊ ትግል ኢትዮጵያ ውስጥ አያዋጣም፣ በጦርነት ነው ከዚህ በኋላ ትግላችንን ማድረግ የመረጥ ነው ብሎ የወጣ ድርጅት ነው እንግዲህ አሁን እርስዎም ያሉት አስመራ እንደሆነ ነግረውኛል። ይሄንንም ለማድረግ ኤርትራ ነው የሚገኘው። በኢትዮጵያ መንግስትም በሽብርተኝነት የተፈረጀ ቡድን ነው። በይፋ ከኢትዮጵያ መንግስት ጋር ጦርነት አውጆ የሚንቀሳቀስ ድርጅት ነው። እሱንም እናንተም በተለያዩ ጊዜ ገልጻችሁታል። ኢትዮጵያ ውስጥ የሚደረገውን ትግል ደግሞ በማህበራዊ ሚዲያም ላይ የሚናገሩ ሰዎች ፍጹም ሰላማዊ የሆነ ተቃውሞ ነው የሚያደርጉት እያሉ ሲገልጹ ነበር ላለፉት አስራ ሁለት ወራት እንዴት ነው ይሄ ነገር ታዲያ? በዛ በኩል ሰላማዊ ተቃውሞ ነው የሚሉ አገር ውስጥም ያሉት ድርጅቶች ሰላማዊና ህዝባዊ ተቃውሞ ነው ይላሉ። የእናንተ ደግሞ የድርጅት ባህሪ፣ የድርጅታችሁ አወቃቀር፣ አሁን ያለበት ባህሪ ከዚህ የተለየ ነው። ባለፈው የድርጅታችሁ መሪ አቶ ዳውድ ኢብሳ ደግሞ ያንን ኢትዮጵያ ውስጥ ያለውን ተቃውሞ እንደሚመሩት ገልጸዋል። ኢትዮጵያ ውስጥ ያለው ተቃውሞ ሰላማዊ አይደለም ማለት ነው በእናንተ ድርጅት ከተመራ በዛ ነገር ላይ ይሄ ድርጅቱ በተመለከተ በኢትዮጵያ ውስጥ እየተካሄደ ያለውን እንቅስቃሴ በተመለከተ ድርጅቱ መግለጫ አውጥተዋል። የድርጅቱ ሊቀመንበርም መግለጫ ሰጥቶበታል። ከዛ ውጪ ምንም አዲስ ነገር የሚለው የለኝም እኔ በበኩሌ። አዎ እሱን እኮ መሰረት አድርጌን የጠየኩት የድርጅቱ ሊቀመንበር የተናገሩት ነገር አለ ቲዩብ ላይ በተለቀቀ የቃለ ምልልስ ላይ ኢትዮጵያ ውስጥ የሚደረገውን እንቅስቃሴም እንደሚመራው ኦነግ ገልጸዋል። አሁን ደግሞ እንዳልኩት ጥያቄውን ልድገመውና ኢትዮጵያ ውስጥ ያሉት በህጋዊ መንገድ የሚንቀሳቀሱት ፓርቲዎችን ጨምሮ ኢትዮጵያ ውስጥ ያለው ትግል፣ ኢትዮጵያ ውስጥ ያለው ተቃውሞ፣ ወጣቶቹ የሚያደርጉት ተቃውሞ ጥያቄዎቻቸው ግልጽ ነው። የመብት ጥያቄ ነው፣ የሀብት ክፍፍል ጥያቄ ነው። ሰላማዊ ነው፣ ተቃውሞ ለረጅም ወራት የዘለቀው በሰላማዊ መንገድ ነው እያሉ ሲገልጹ ነበር። ስለዚህ ይሄንን እኛ እንመረዋለን ከተባለ እንዴት ሆኖ ነው ይሄ ተቃውሞ ሰላማዊ የሚሆነው? አንደኛ ነገር የኦሮሞ ነጻነት ግንባር ወደ ትጥቅ ትግሉ ከቻርተሩ ተገፍቶ ወጥቶ ወደ ትግል ትግሉ እንዲያመራ ያደረገው የወያኔ መንግስት ነው። የወያኔ መንግስትን መታገል ደግሞ መብታችን ስለሆነ እንደ ድርጅት ተደራጅተን ያንን መንግስት እንቃወማለን፣ እንታገላለን። በእኛ ስር የተደራጁ ሃይሎችም ደግሞ የድርጅቱን አቋም ነው ወስደው የሚንቀሳቀሱት። ስለዚህ ኦነግ የሚያደራጀው የሚያታግለው ማንኛውም የድርጅቱ አባል በዚህ መሪ ስር ተሰልፎ ነው ትግሉን የሚያካሄደው ማለት ነው። የኦሮሞ ፕሮቴስት ወይም የኦሮሞ ተቃውሞ ከተጀመረበት ጊዜ ጀምሮ የኦሮሞ ተቃውሞ እንቅስቃሴው እየተመራ ያለው ወጣቶች በማህበራዊ ሚዲያ ላይ በፈጠሩት በዘረጉት ስርዓት ነው ወይም በዘረጉት ሲስተም እንደሆነ ይነገራል። ወጣቶቹ ማህበራዊ ሚዲያ ላይ በሚያስተላልፏቸው መልእክቶች እንደሆነም ይነገራል። ለምሳሌ የኦሮሞ ፌዴራሊስት ኮንግረስ ኢትዮጵያ የሚገኘው በተደጋጋሚ እንደገለጸውም ወጣቶች የሚደርሰውን በደል በቃይም ብለው ያደረጉት ነው። እኛ መረጃ ከመሰብሰቡ ውጪ እንቅስቃሴውን እንኳን የምናውቀው ነገር የለም ብለው ይናገራሉና ትልቁ ይሄን እንቅስቃሴ እየመራ የሚገኘው ማህበራዊ ሚዲያ ላይ ያለው ሲስተም ነው በሚልም ሲናገሩ ይደመጣልና፣ ኦነግ እንዴት ነው በዚህ ሲስተም ውስጥ ኢትዮጵያ ያለውን ሊመራ የቻለው? እንግዲህ ማን ይመራዋል እንዴት ነው ለሚለው፣ እንግዲህ ቅድምም ነገርኩች፣ ሊቀመንበሩም ተናግረዋል፣ መግለጫውም ወጥቷል። እንዴት ነው የሚመራው እንዴት ነው የሚያደራጀው በሚለው ላይ መግለጹም አስፈላጊ አይደለም፣ ጊዜውም አይደለም። አንዳንድ አስተያየት ሰጪዎች ግን ለምሳሌ ኦነግ ይሄንን በሊቀመንበሩ አማካኝነት እኛነን የምንመራው ብሎ መምጣቱ የታሪክ ሽሚያን ከመፈለግ ነው እንጂ እኮ ምንም ወቀሳ ምንም የሚያስከትለው እንትን የለም። ሕዝቡ እኮ በአደባባይ ነው የኦነግን ባንዲራ ይዞ የሚወጣው። በአደባባይ ነው በልዩ ልዩ መንገዶች ይሄንን ድርጅት በዘፈንም ይሁን በመፈክርም ይሁን እያሰማ ያለው። እና ስለዚህ ይሄ ለኦሮሞ ህዝብ መታሰርም፣ መገደልም፣ መባረርም የሆነ ልዩ ልዩ ስቃዎች የሚደርሱበት እኮ ኦነግ ስለመራው ብቻ አይደለም። ኦነግ ባይመራውም መታሰርና መሰደዱ አልቀረለትም። ይሄ ህዝብ ደግሞ ያ ሁሉ ስላንገሸገሸው ሁሉንም ነገር ግልጽ አድርጎ በግልጽ እየታገለ ያለ ህዝብ ነው። ህዝቡ በአደባባይ በማን እንደሚመራ ለምን እንደሚመራ ወይንም ደግሞ ለምን እንደሚታገል በግልጽ እየተናገረ ነው። በወያኔ አንገዛም፣ ይብቃን፣ በዚህ ስራ ስር መኖር አንችልም ብሎ በዚህ አይነት ላለፉት ለአንድ አመት ገደማ በግልጽ እየታገለ ነው ያለው። ኦነግ የሚያደራጀው የሚያደራጀውና ትግሉን የሚያታግለው ሀይል ካለ የኦነግ የመጨረሻ አላማው ምንድን ነው? በዚህ ትግል ማሳካት የሚፈልገው አላማ ምንድን ነው? እኛ አላማችን ግልጽ ነው። ደጋግመን ስንናገረው የነበረ ነው። አሁንም እየተናገር ነው ያለ ነው። ግልጽ ነው አቋማችን። የኦሮሞ ህዝብ በሀገሩ ላይ የባለቤትነት መብቱ እንዲረጋገጥ በሀገሩ ላይ በሀብቱ ላይ፣ በንብረቱ ላይ አዛዥ ሆኖ እንዲኖር የራሱን እድል የመወሰን መብቱን ለማስከበር የምንታገል ድርጅት ነን ማለት ነው። ስለዚህ መጨረሻ ላይ ምን አይነት አላማ ማሳካት ነው ሀሳቡ? ለምሳሌ የኢትዮጵያ መንግስትም ወይም ደግሞ ሌሎች የኦሮሞ አክቲቪስቶችን ጨምሮ ፍጹም የመገንጠል አላማ ያለው ድርጅት ነው ብለው ይወቅሱታል፣ ይከሱታል። ይሄ ምናልባት መገንጠል፣ ኢትዮጵያን ወደ መከፋፈል፣ ኢትዮጵያን ወደ ማጥፋት ሊሄድ ይችላል ብለውም ስጋት አላቸው። ስለዚህ ምንድን ነው የኦነግ ዓላማ? ኢትዮጵያ በማጥፋት ላይ ያሉት የህዝቦችን ድምጽ የማያዳምጡ የህዝቦችን ችግር ለመፍታት የማይፈልጉ ናቸው እንጂ ኦነግ አይደለም። የእኛ አቋም ግልጽ ነው። የኦሮሞ ህዝብ በጨቋይ መንግስት ስር መብቱ ተረግጦ ከቀየው እየተባረረ ንብረቱ እየተዘረፈ ከመቶ አመት በላይ ፋሽስታዊ አገዛዝ ስር ወይም በአምባገነኖች ስር የኖረ ህዝብ ነው። ይህ ህዝብ ምን ይፈልጋል መጠየቅ አለበት። የሚፈለገው መገንባት ያለበት አንድነት ወይም ደግሞ እኛ የምናያት ኢትዮጵያ የአንድ ቡድን ወይንም ደግሞ የአንድ ብሔር የበላይነት ያለበት ሳይሆን ህዝቦች በህዝቦች መፈቃቀል ላይ ወይንም ደግሞ በህዝቦች ዩኒታ የተመሰረተች ኢትዮጵያ ነው የምፈልገው። አንዱ ጨቋኝ ነው፣ ሌላው ተጨቋኝ ነው የምትኖርበት ኢትዮጵያ ማብቃት አለባት ነው የምንለው እኛ። ለዚህ ደግሞ ወሳኙ ህዝቡ ነው። ህዝቡ መጠየቅ አለበት። እንደ ድርጅት ኦሮሞ ነጻነት ግንባር ከሆነ የኦሮሞ የራሱ ሀገር ባለቤት መሆን አለበት ነው። ያ ከተረጋገጠ በኋላ ደግሞ ህዝቦች ከተፈቃቀዱ በህዝቦች ውሳኔ የሚመጣን አንድነት አይቃወምም። ስለዚህ የኦሮሞ ነጻነት የሚታገለው የኦሮሞ ነጻነት ግንባር የሚታገለው የኦሮሞ ህዝብ መብት ይረጋገጥና ከዛ በኋላ በህዝቡ ውሳኔ የሚያስፈልገው እርምጃ ሁሉ ሊወሰድ ይችላል የሚል ነው። ኦሮሞ ነጻነት ግንባር ከግብጽ ጋር በመሆን በኢትዮጵያ እየተሰራ ያለውን ግድብ እንዲገደብ ግብጽ ስለማትፈልግ ግብጽም የራሷን ፍላጎት በጎን ለማሳካት ኦነግም ደግሞ የራሱን አላማ ለማሳካት ከግብጽ ጋር በመተባበር እንደዚህ አይነት ስራዎችን እየሰራ ነው በሚል በኢትዮጵያ መንግስት በኩል ተወቅሷል ድርጅቱ ይሄን እየሰራ ነው ወይ ከግብጽ ጋር በመተባበር ነው ወይ ይሄንን የሚሰራው የወያኔ መንግስት ከተቋቋመ ጊዜ ጀምሮ የሀሰት ፕሮፓጋንዳዎችን በነጻነት ታጋዮች ላይ ለዲሞክራሲ በሚታገሉ ድርጅቶች የሚሆኑ ህዝቦች ላይ የተለያዩ ወንጀላዎችን ሲሰነዘር እንደነበረ ይታወቃል። አሁን የተጀመረው ይህ ትል በእውነቱ እንዴት ከምን ጋር ከምን ተነስቶ እንደዛ እንዳገናኙትም ለማወቅ በጣም አስቸጋሪ ነው። እነሱ ራሳቸው ከወራት በፊት ጠቅላይ ሚኒስትሩ ኢትዮጵያ ውስጥ የተከሰተው ችግር በአመራር ብልሽነት፣ ምዝበራ መስፋፋት እና ዚህ ፓርቲው ራሱ ድርጅቱ ራሱ በራሱ ውስጥ የፈጠረው ችግር ስለሆነ ወደ ሌላ ጣታችንን ከመቀሰር ራሳችንን መለወጥ መቀየር አለብን። ስርአታችን ነው በህዝብ ዘንድ ተቀባይነት ያጣው በሚል በአደባባይ በግልጽ ሲናገር ነበር። አሁን ደግሞ መልሰው ከሁለት ሶስት ወር በፊት ያሉትን አጥፎው ደግሞ ዛሬ ወደ ውጭ ወደግ እንደዚህ ያደረገ ከግብጽ ጋር ተባበረ የሚባሉትን ክሶች መደርደር ጀምሯል። ይህንን የሚሉት እውነት የኦሮሞ ነጻነት ግንባር ከግብፅ ጋር ተባብሮ አላማውን ለማሳካ ከግብፅ ጋር ተባብሮ የሚሰራ ስራ ኖሮ ሳይሆን ምናልባት ህዝብ ሊሰማኝ ይችላል፣ ይሄንን ካልኩ ከእኔ ጋር ሊያብር ይችላል ከሚል አላማ በመነሳት ነው እንጂ የኦሮሞ ነጻነት ግንባር ከግብፅ ጋር ምንም አይነት ግንኙነት ፈጥሮ ወይንም ደግሞ ምንም አይነት እርዳታ አግኝቶ የሚንቀሳቀስ ድርጅት አለመሆኑ ማንም ያውቀዋል። ይኸው በቴሌቪዥን ግን ኢትዮጵያ ቴሌቪዥን ያሳያቸው ቪዲዮ ሰዎች ነበሩ፣ ተተርጉሞ የቀረቡ በአረብኛ የሚነገሩ ነገር ግን ከኦሮሞ እንቅስቃሴ ጋር የተያያዙ የሚመስሉ በቴሌቪዥን የቀረቡ ፕሮግራሞች ነበሩ። እሱን ተመልክተዋል። እሱ እኮ አሁን ከሶስት አራት ዓመት በፊት የተደረገ ድርጊት ነው። ያ ፊልም የሚታየው ሲያሳዩት የነበረው ፊልም የኦሮሞ ተወላጆች ስደተኞች በሀገራቸው ውስጥ ያጡትን መብት የመሰብሰብ መብት እዛ ስላገኙ ሀሳባቸውን ለመለዋወጥ የድርጅቱንም ይሁን ወይንም ደግሞ ሕዝባዊ በዓላትን ሲያከብሩ ሰዎችን እየጋበዙ የሚወያዩበት መድረክ ነው። በዛ ላይ ደግሞ የፈለጉትን ሰው የመጋበዝ መብት አላቸው። የተጋበዘ ሰው ደግሞ በስብሰባም ይሁን በበዓል ላይ ተገኝቶ ያየውን ማድነቅና የተሰማውን ስሜት መግለጽ መብቱ ነው። ያ ነው እንጂ፣ ያ ማለት ግለሰቦች በኦሮሞ ስደተኞች በሚያከብሩት በዓል ወይንም ደግሞ በሚሰበሰቡበት ጊዜ ተገኝተው ሀሳባቸው መግለጽ ማለት ግብጽ መንግስት የኦነግን ረዳ ማለት ነው። የዚህ አይነት ሁኔታዎች በየቦታ አሉ። አውሮፓም አለ፣ አሜሪካን አለ። አሜሪካ ሴናተሮች፣ ምክር ቤት አባሎች ሰላማዊ ሰልፍ ሲደረግ የኦሮሞም ይሁን ሌላ ሰላማዊ ሰልፎች ሲደረጉ ህዝቡን ወጥተው በስብሰባው ላይ ተገኝተው ያዳምጣሉ። ካዳመጡ ካዳመጡም በኋላ ሀሳባቸውን ይሰጣሉ። ያ ማለት የአሜሪካ መንግስት ኢትዮጵያን የኦሮሞ ነጻነትን ግንባር ይደግፋል ማለት አይደለም እና ምንም የተለየ ከዛ የተለየ ምንም የተደረገ ወይንም ደግሞ በግንኙነት ላይ የተመሰረተ አንድም ነገር ኖሮ አይደለም። ይሄ ህዝቡን ለማደናገር የሚጠቀሙበት ፕሮፓጋንዳ አለ ሊጠቀሙበት ያሰቡት ፕሮፓጋንዳ ነው እንጂ እውነት የኦሮሞ ነጻነት ግንባር ከግብጽ ጋር ግንኙነት ኖሮት ወይም ደግሞ እርዳታ አግኝቶ ያደረገው ነገር አይደለም። ጽህፈት ቤታችሁን ግን ከኤርትራ ወደዛ አዙሯችኋል በሚልም ይወቅሳችኋል የኢትዮጵያ መንግስት። ይህ እንግዲህ የእነሱ እኮ ነገርኩሽ ከመጀመሪያውኑ ጀምሮ ከመምጣታቸው በፊት ጀምሮ እንደዚህ አይነት የሐሰት ፕሮፓጋንዳ የኖሩ የኖረ ቡድን ነው። ያኔ መንግስት ከሆነ እና ሁል ጊዜ የፈጠራ ወሬዎችን በማናፈስ እውነት ለማስመሰል ይሞክራሉ። ውሸት ነው ብትም ሌላ ውሸት ይዘው ነው እንጂ የሚመጡት። ውሸትነቱን አምነው ያንን ለማስተካከል የሚሞክር ቡድን አይደለም። ስለዚህ የዛ አይነት ሁኔታ የለም። በግብጽ ውስጥ በቴክኖሎጂ እየታገዙ የጥፋት አድራጎት ይፈጽማሉ የሚል ክስ ከተሰማባቸው ግለሰቦች የኦሮሚያ ሚዲያ ኔትወርኩ ጃዋር መሐመድም ከጽዮን ጋር ተነጋግሮ ነበር። ወደ ጽዮን ልመልሳችሁ። ምንድን ነው ከዚህ ከተቃውሞ እንቅስቃሴ ጋር በተያያዘ በቀጥታ ያለህ ግንኙነት? የኔ ሚና እንደ አንድ የኦሮሞ ወጣትና ለኦሮሞ ሕዝብ እንደሚሟገት የሰብአዊ መብት ተሟጋጅ በዚህ እንቅስቃሴ ውስጥ ያለኝን ምክር፣ ስትራቴጂካዊ ምክር የመስጠት ከዛ በበለጠ ደግሞ ኦሮሚያ ውስጥ የሚካሄዱ ሰብአዊ መብቶች መገጣዎችን በማጋለጥ ዛ ውስጥ የሚደረጉ የትግል ትዕይንቶችን ለዓለም ሚዲያ ለኢትዮጵያ ሕዝቦች በማቅረብ ቀልጣፋ ሚና አለኝ። ይሄን ምክሩ አይደለም። በዚህ ሚናዬ ደግሞ እኮራበታለሁ። ወደፊትም በበለጠ አተናገር የሚሄድበት ነው። የኦሮሞ ሕዝብ ትግል በተለይ በዚህ መንግስት ጋር ያለው ትግል መሬታችንና ማሸነፈን አትግደለን፣ የምታስረ ሰዎችን አትሰር፣ የታሰሩት ይለቀቁ ነው። ይህን እስካልቆመ ድረስ ትግሩ ተጧጡፎ ነው የሚቀጥለው። የኔ ሚናም ከቀን ወደ ቀን የበለጠ እየጨመረ የሚሄድበት እንጂ የሚቀንስበት የለም። ጃዋር፣ በኢትዮጵያ መንግስት በኩል ከቀረቡብህ ክሶች አንደኛው ይህን ሁላ ነገር የምታደርገው ከግብጾች ጋር ባለው ግንኙነት የግብጽ መንግስት ደግሞ በኢትዮጵያ እየተገደበ ያለውን የአባይ ግድብ ዳር እንዳይደርስ ግድቡ እንዲሰናከል ወይም ባለበት እንዲቆም ካለው ፍላጎት የተነሳ ከግብጽ መንግስት ጋር በመተባበር ይሄን ነገር እንደምታደርግ ተጠቅሷልና ይሄ እውነት ነው ወይ? እንደዚሁም የታዩ ቪዲዮዎች አሉ። ይሄን ከአብሮ ይሄ ነገር ሲቀርብ የቀረበ ቪዲዮም አለ። ይሄ ነገር እውነት ነው ወይ? ይህ ፍጹም ውሸት ነው። የኦሮሞ ህዝብ እንደ ወያኔ ያለን ተልካሻ መንግስት ለመጣል አንድም የውጭ ሀይል አያስፈልገውም። የኦሮሞ ህዝብ መሳሪያ አይደለም። እየታገለ ያለው የኦሮሞ ህዝብ በአካባቢው ባሉ አቅሞች፣ በራሱ አንድነት፣ በራሱ መተባበር ላይ ተነስቶ ነው እየታገለ ያለው። የውጭ ሀይል ምንም አይነት አያስፈልግም። ይሄንን የሚያወሩት ሌባ እናት ልጇን አታምንም እንደሚባለው ወያኔን አቅፎ ደግፎ ያመጣው የውጭ ሀይል ነው። ሱዳን፣ ኤርትራ፣ ግብፅ፣ ከዛ በኋላ ደግሞ አሜሪካኖቹ ናቸው አዝለው ያመጧቸው። ሌላውንም እንደዛ ስለሚያስቡ ነው የኛ ህዝባዊ እንቅስቃሴ ነው። የህዝቡን የውስጥ አቅም በስትራቴጂ በመምራት ነው ይሄ ነገር እየተካሄደ ያለው። የግብጽ እጅ በምንም መልኩ ኢትዮጵያ ውስጥ የለም፣ በኦሮሚያ ውስጥም የለም። የህዝብ ቁጣ ነው እየተካሄደ ያለው። ያ ስርዓት መፍትሄ የሚፈልግ ከሆነ እጁን ወደ ሌላ ከመቀሰር የራሱ ጥፋት፣ የራሱን ስህተት፣ የራሱን በህዝብ ላይ የሚያደርሰውን በደል ቢያስብ የሚበጅ ይመስለኛል። አገር ውስጥ ያለው ወይም ደግሞ ህዝባዊ እንቅስቃሴ ነው ካልክ፣ ማን ነው ይሄንን እንቅስቃሴ ህዝባዊ እንቅስቃሴ እንደው በዋናነት የሚመራው? ይሄ የህዝብ እንቅስቃሴ ነው። ህዝቡ በቁጣ ገንፍሎ የራሱን አመራር በውስጡ ከየወረዳው ወረዳው በየቀበሌው አንቀሳቅሰው እያካሄደ ያለበት ሁኔታ ነው ያለው። በሀገር ውስጥ የሚንቀሳቀስ የፖለቲካ ፓርቲ እንዳለ ይታወቃል። የተለያዩ የፖለቲካ ድርጅቶች፣ በገዢው ፓርቲ ውስጥ የሚያሉ የፖለቲካ አመራሮች፣ የፖለቲካ ሰዎች የሚሳተፉበት እንቅስቃሴ ነው። በዚህ እንቅስቃሴ ውስጥ ሁሉም የኦሮሞ ፖለቲካ ድርጅት፣ ሁሉም የኦሮሞ ምሁር፣ ሁሉም የኦሮሞ ፕሮፌሽናል በተለያየ መልኩ እየተሳተፈ ያለበት ነው። ማን ነው የሚመራው የሚለው በአሁኑ ወቅት አስፈላጊ ሆኖም አይታየኝም። ግን በቂ አመራር በቂ ስትራቴጂ ተነስቦለት እየተንቀሳቀሰ ያለ ነው። እንግዲህ ውጤቱም ይህን ነው የሚያሳየው። አስፈላጊ መስሎ አይታየኝም ስትል ከምን አንጻር ነው አስፈላጊ መስሎ ማይታይህ? ለምሳሌ ኦነግን ከሚመሩት ድርጅት አንዱ የሆኑት አቶ ዳውድ ኢብሳ በቅርቡ እኛ የምንመራው ነው ብለው መግለጫ ሰጥተዋል። ስለዚህ ይሄ መግለጫ ካለ ደግሞ የኢትዮጵያ መንግስት አንዱ የሚለው በአሸባሪነት የተፈረጀ ድርጅት አካል የሆነው አንዱ ኦነግ እየመራሁት ነው እያለ ነው የሚል አብሮ አያይዞ የሚያመጣው ነገር አለ እና ማን እንደሚመራው እንዴት አስፈላጊ አይሆንም? ይሄ የህዝብ ትግል ነው። የህዝብ ትግል ህዝቡ ከላይ ከታች ተደራጅቶ ተንቀሳቅሶ እየሄደ ያለ ትግል ስለሆነ የዚህ ትግል ባለቤት ህዝቡ ነው። ይህን ትግል የሚያንቀሳቅሰው ህዝብ ነው። ይህንን ትግል ከህዝብ ወጥ ተወስዶ ለሌላ ማድረሱ ጥቅም ያለው አይመስለኝም። ከዛ አልፎ ግን በከሌ ከሌ ብሎ ጣት መቀሰር ደግሞ ለትግሉም አደጋ አለው፣ ያ ግለሰቦች ሆኑ ድርጅቶች አደጋ ስለሚኖረው ወደዛ ገብቶ ለእኔ መግባት አስፈላጊ አይደለም። እኔ የፖለቲካል አክቲቪስት እና የሚዲያ ሰው ነኝ። የማደርገውን ነገር ትግሉን ለመደገፍ እውነት ለማውጣት ነው የማደርገው። በዚህ ሂደት ውስጥ ወደ ከሌ ነው ከሌ አይደለም ወደሚለው ነገር ውስጥ መግባት ለእኔ ጥቅም አለው ብዬ አላስብም። ከዚህ ውስጥ አሁን ሚናዬ በተቃውሞ ውስጥ አለ ብለሃል ና ከሱ ውስጥ ንብረት መቃጠሎች፣ በንብረት መቃጠሎቹ ደግሞ በርካታ ሰዎች ከስራ መፈናቀላቸው፣ በአጠቃላይ አለመረጋጋት እንዲፈጠር ምክንያት ነው ይላሉ። ና ከዚህም ጋር በቀጥታ ተያያዥነት አለው ያንተ ሚና። እንግዲህ በንብረቶች ላይ የተወሰደው እርምጃ የስትራቴጂ አካል ነው የምንክለዋል። እነዚህ ንብረቶች ከኦሮሞ በገበሬዎች በተወሰኑ በተወሰደ በተዘረፈ መሬት ላይ በውጭ በባለሀብቶች እና በሕወሓት አመራሮች የጋራ ንብረት የሆኑ የኦሮሞ ህዝብ የኦሮሞ ገበሬ መሬቱን አጥቶ ለእነሱ ዘበኛ ድንጋይ ፈላጮ ነው እያለ እነሱ ፎቅ በፎቅ የሚናጥጡበት ጊዜ ጊዜ ላይ ስለደረስን የኦሮሞን ህዝብ መብት ለማስከበር የስርዓቱን የኢኮኖሚ አቅምም ለማዳከም ይሄን እርምጃ እንደ ስትራቴጂ ነድፈው ልጆቹ ሲንቀሳቀሱበት ነው። ትክክለኛ እርምጃ ነበረ። ውጤታማ እርምጃ ነው። የስርዓቱን ኢኮኖሚ በማሽመድመድ መሬቱን ለህዝብ በማስመለስ እንዲሁም ደግሞ የህዝቡን የትግል ብቃት እየጨመረ የሄደ ስትራቴጂና ተዋጣለት ስትራቴጂ ነው። ወደፊትም ከዚህ በበለጠ በመጠነ ሰፊ በሆነ መልኩ የሚቀጥል ይሆናል። እንግዲህ አንድ ንብረት ሲቃጠል ሲወድም፣ የአንድ ሀገር ኢኮኖሚም አብሮ ይወድማል ይቃጠላል። እንደዚሁም ደግሞ ሰዎች ከስራም ይፈናቀላሉ፣ በአካባቢው አለመረጋጋትም ይፈጠራል። ይሄ ጉዳት እነዚህ ድርጊቶች ሲፈጸሙ እነዚህን ጉዳቶች አላያቸውም። ጉዳቱን እኮ እያብቃቃ ነው ነው የኦሮሞ ገበሬ ሲፈናቀል እሱ አይታሰብም እንዴ? የኦሮሞ ወጣት ተፈናቅሎ በሺዎች ባህር ውስጥ በአሳ ሲበላ እሱ የእሱ አይቆጠርም እንዴ? የኦሮሞ ህዝብ ሁሌ እየተፈናቀለ ሁሌ እየተቸገረ በእሱ ምድር ላይ ግን ስልጣን የተቆጣጠጡ ሀይሎች እና የእነሱ የውጭ ባልደረቦች ሀብታም እየሆኑ የእኛ ገበሬ በየጊዜው ነው ሲፈናቀል፣ ያለው በሚሊዮኖች ነው የሚፈናቀለው። ስለዚህ ያንን መፈናቀል የሚሊዮኖችን መፈናቀል ለማስቆም ይሄን እርምጃ መውሰድ ትክክለኛ፣ ፍትሐዊ፣ ሞራላዊ፣ ስትራቴጂካዊ ጠቀሜታ ያለው እርምጃ ነው። ወደፊትም ይቀጥላል። ሰዎች በዚህ መካከል ሊጎዱ ይችላሉ። አሁን ሊጎዱ ይችላሉ፣ ግን የኦሮሞን ህዝብ መብት የሚሊዮኖችን መብት ለማስከበር ይሄን እርምጃ መውሰድ ግዴታ ነው። ትክክለኛም ነበር። ግን አሁን ግለሰቦች ደግሞ ለፍተው ደክመው የሰሯቸው ሀብቶች፣ ንብረቶች ደግሞ ሲቃጠሉ በዛው መልኩ ደግሞ እንደዚሁ ሌሎች የሚጎዱ ማህበረሰቦችን አይፈጥርም? የሚጠቁት ለጥቃት የተጋለጡት ንብረቶች አንደኛ በህወሀት ባለስልጣን ባለስልጣናት ወይም ደግሞ በህወሀት በድርጅቱ ባለቤትነት የተያዙ ኩባንያዎች፣ ሁለተኛ ከኦሮሞ ገበሬ ላይ ያለ አንዳች ካሳ መሬት ተዘርፎ የተገነቡ የውጭ ባለሀብቶች ከህወሀቶች ጋር በጋራ ያላቸው ንብረቶች ናቸው። የሌላ ጥሮ ግሮ የሰራ ግለሰብ ንብረት አልተነካም። የተነካም ካለ አንዳንዱን ስርዓቱን ያደረገው በስህተት የተደረገ ካለ አስፈላጊው ካሳ ወደፊት የሚከፈልለት ይሆናል። ግን አሁን ባለው ሂደት እስካሁን ያሉትን ኩባንያዎች በየጊዜው ዝርዝሩ እንቀበላለን። በዚህ እርምጃ የተወሰደባቸው ኩባንያዎች በሙሉ በመንግስት ሰዎች ቁጥጥር ስር ያሉ ወይ ደግሞ ከመንግስት ሰዎች ጋር በጋራ በሼር እየሰሩ ያሉ የውጭ ኩባንያዎች ናቸው። ቅድም እንደጠቀስክልኝ የሚዲያ ስራና አክቲቪዝም ከሆነ የምትሰራው ቅድም ደግሞ እንደጠቀስክልኝ እንቅስቃሴ ነበረ፣ ንብረት ማቃጠል ወይም ንብረት ማውደም ላይ ብለሃል። እንደሱ ከሆነ የሚመራው አንድ አካል አለ ማለት ነው። ኦፍኮርስ፣ በደንብ አለ። የሚመራው ኦፕሬሽናል ኮማንድ፣ ኦፕሬሽናል አመራር አለ በየቦታው ይህንን ህዝቡን አደራጅቶ ከህዝቡ ውስጥ የወጣ የህዝብ አካል የሆነ አለ። ያ ማን ነው የሚለው ከጠየቅሽኝ እጃቸውን ይዘህ ለወያኔ ስት ማለት ስለሆነ ወደዛ ውስጥ ለመግባት አልፈልግም። እሺ፣ የዚህ አካል አላማ ምንድን ነው? ይህንን እንቅስቃሴ መርቶ በመጨረሻ ማሳካት የሚፈልገው ግብ ወይም አላማው ምንድን ነው? አላማው የኦሮሞን ህዝብና ጥቅም ማስከበር ነው። ይህ ስርዓት ህዝብን እየገደለ ህዝብን እየዘረፈ ሀያ አምስት ዓመት ቆይቷል። ከእንግዲህ በኋላ ሊያበቃ ይገባል። የኦሮሞ ህዝብ መሬቱን እያጣ ልጆቹን በስደትና በእስራት እያጣ ሊቀጥል አይችልም። እንደ ብሄር፣ እንደ ሀገር ይህ ሁኔታ ከቀጠለ ከፍተኛ አደጋ ላይ ነው የምንወድቀው። ስለዚህ ይሄንን ስርዓት እጁን ጠምዝዞ እጅ በማሰጠት አለበለዚያ ደግሞ ወንበሩን ገዝግዞ በመጣል የኦሮሞን እና የሌሎችን ህዝቦች መብት ማስከበር አስፈላጊ ነው ብሎ ያን አለማን ግቦ የሚንቀሳቀስ ንቅናቄ ነው። መጨረሻ ውስጥ ምንድን ነው? ለምሳሌ የኦሮሞን ህዝብ መብት ማስከበር ነው ከተባለ የኦሮሞን ህዝብ መብት ማስከበሩ መደምደሚያው ምንድን ነው? ኦሮሞ ህዝብ ፋይናል ሴ የሚኖረው ማለትም ከማን ጋር በምን መልኩ እኖራለሁ የሚለውን የሚወስነው የኦሮሞ ህዝብ ነው። የእኛ የአክቲቪስቶችም የፖለቲካ ታጋዮችም ኃላፊነት የኦሮሞን ህዝብ አቅም በማጎልበት ስትራቴጂ በመንደፍ ለዛ ቀን ማድረስ ነው። ከዛ በኋላ ከሌሎች ህዝቦች ጋር በሚደረግ ድርድርና ውይይት ወደፊት ምን አይነት ግንኙነት፣ ምን አይነት ሀገር፣ ምን አይነት ህግ፣ ምን አይነት ኢኮኖሚ ይገነባል የሚለውን የኦሮሞ ህዝብ በሚመርጣቸው ልይት ቤት በሆኑ የህዝብ ተወካዮች የሚወሰን ይሆናል። ወደፊት ከተከሳሾችና ለጊዜው ለእኛ ተደጋጋሚ ጥሪዎች ካልቀረቡት መካከል አንዱ የኤርትራ መንግስት ነው። አስመራና አዲስ አበባ ያ ከሰባ ሺህ በላይ ወጣቶችን ሕይወት ከበላው ጦርነት ወዲህ በበጎ ተነሳስተው ለበጎ ተፈላልገው አያውቁም። ስድብና ዛቻው ብዙ ነው ከሁለቱም ወገን። ለዚህ ለመጨረሻው የአዲስ አበባ ክስ ከአስመራ የሰማነው አንዳች መግለጫ የለም እስካሁን። እኔም ብዙ ጥረት አድርጌያለሁ። የወትሮ ስልኮች አይነሱም። ለማንኛውም የኤርትራ ባለሥልጣናት እንዲህ ዐይነቶቹን የኢትዮጵያንም ሆነ የሌሎችን ክሶች በብርቱ ነው ሲያስተባብሉ የሚሰሙት። የኢትዮጵያ ባለሥልጣናት የኤርትራ መንግሥትና ሻዕቢያ አካባቢውን ያተራምሳሉ ሲሉ አሰምተውት ለነበረ ክስ የኤርትራ የውጭ ጉዳይ ሚኒስቴር ጽሕፈት ቤት ዳይሬክተር አቶ ፀሐየ ፋሲል ለቪኦኤ ሰጥተውት በነበረ ማስተባበያ ክሱን ወደ ኢትዮጵያ አዙረውት ነበር። የወያኔው መሪ የወያኔው ስርዓት ኢንተርናሽናል ሕግ በመጣስ የኤርትራን ሉዓላዊ መሬት እንደያዘ ሁሉ ይታወቃል። ይህን የህግ መጣስ ተግባር ለመሸፈን በተለያዩ ጊዜያት የወያኔው መሪ ዘራፍ እያሉ መደንፋት ልምድ ሆነባቸዋል። ይህ ያልኩት ብቻ ሳይሆን ያለ አንዳች እፍረት የኤርትራን መንግሥት የመቀየር ዕቅድ እንዳላቸውም ብዙ ጊዜ ለፍልፈዋል ማለት ነው። የወያኔው መሪ ፉከራ ሲያሰሙ ሌላም ምክንያት አላቸው። በኢትዮጵያ ውስጣዊ ሁኔታ ሲዋጠሩ የኢትዮጵያን ህዝብ ትኩረት ወደ ሌላ ለመጠምዘዝ የሚጠቀሙበት አሮጌ ስልት ነው። እውነት መናገር ከሆነ ኤርትራ የዚህን ቀጠና ወይ ድማ የዚህን ሪጅን ሰላም የምትተራምስ አይደለችም። እውነቱን ለመናገር ከሆነ ኢትዮጵያ ወይ ደግሞ የወያኔው ስርዓት በአሁኑ ጊዜ ይህን ቀጠና ማተራመስ ከጀመሩ ብዙ ጊዜያቸው ነው። ሶማሌ ውስጥ የመበታተን አጀንዳ፣ ኤርትራ ውስጥ ይኸው ሉላው መሬት የመያዝ ይህ ሁሉ መረጋገጫ ነው ማለት ነው። የወያኔው መሪ ፉከራ በሚያሰሙበት ወቅት ምናልባት የሰብአዊ መብት ምክር ቤት ውድቅ የሆነ የጥላቻ ፖሊሲ በተነሳበት ጊዜ ይህን ጉዳይ ሲናገሩ ምናልባት ግፊትም ኖሯቸው ሊሆን ይችላል። በአጠቃላዩ ይህ ከኃላፊነት የራቀ የወያኔው መሪ ዲስፖርት ኤርትራ በስጋት የምታይ አይደለም። በአሁኑ ጊዜ የወያኔው መሪ የጦርነት ጥሩምባ ከመንፋት ይልቅ ከታሪክ ቢማሩ የተሻለ በሆነ ነበረ። ኤርትራ ሀገር የማልማትን ቀዳማው ፖሊሲዋን በስፋት እየተንቀሳቀሰችበት ነው። የሀገር ልማት ደግሞ ካለ ሰላምና የዚህ ቀጠና መረጋጋት በሚፈለገው ግስጋሴ ሊካሄድ እንደማይቻል የታወቀ ስለሆነ ነው ስለዚህ ኤርትራ ለሰላም እና ለቀጠናው መረጋጋት እንጂ ለሌላ መተራመስ አጀንዳ የላትም ጊዜም የላትም ይሄ ነው መልሳችሁ ኢትዮጵያ እኮ ለሰላም ዝግጁ መሆኗን እየገለጸች ነው ደጋግማም ትናገራለች ብያቸው ነበር አቶ ፀሐየን በወቅቱ የኤርትራ መንግስት በእውነቱ ትኩረቱን ጠምዝዞ ከልማት ውጪ ወደ ሌላ ሊሄድ አይፈልግም። የእኛ ዝግጅት ሁል ጊዜ ለሰላም፣ ለሪጂናል ስታቢሊቲ ሁል ጊዜ እንደሰራን ነው። ጥረት እናደርጋለን። ሰላም ለእኛ በእውነቱ ሰላም ለልማት ይሁን ለማንኛውም ነገር ለህዝባችን ጥቅም ሰላም ነው። ለሰላም ደግሞ እንዋጋለን፣ ለሰላም እንጥራለን፣ እየጣርንም ነው። ይሄ የወያኔው መሪ ሰላም ሰላም የሚሉት ለይስሙላ ነው። መጀመሪያ ነገር የኤርትራን ሉዓላዊ መሬት ይዞ ሰላም ሰላም ብሎ መዘመር ለእኛ ትርጉም የማይሰጠን ነው። እንግዲህ ኢትዮጵያ በዚህ ዕድሜዋ በአስቸኳይ ጊዜ ሁኔታ ውስጥ ገብታለች። የአስቸኳይ ጊዜ ሁኔታ ማለት ምን ማለት እንደሆነ፣ የማስፈጸሚያ መመሪያው የሚከለክላቸው ተግባራትና እንቅስቃሴዎች፣ የሚሸፍናቸው አካባቢዎችና ጊዜ፣ መዘዙና ውጤቱ ምን እንደሚሆን የተከበራችሁ አድማጮች ግልጽ ግንዛቤ እንዲኖራችሁ ለማድረግ በጥረታችን እንቀጥላለን። ባለሙያዎችንና ባለሥልጣናቱን የፓርቲና የሲቪክ ማኅበረሰብ መሪዎችን እያነጋገርን እናቀርባለን። የእናንተንም አስተያየቶች፣ ሥጋቶች እና ትዝብቶች እያሰባሰብን እናስተናግዳለን። ለዛሬ ጤናና ሰላም ከእናንተ ጋር ይሁኑ። ረቡዕ ጥቅምት 9 2009 ዓ ም ከምሽቱ 3 ሰዓት ዋሽንግተን ዲሲ ላይ ወይም ሐሙስ ጥቅምት 10 2009 ዓ ም ማለዳ በአዲስ አበባ ሰዓት የዩናይትድ ስቴትስ ፕሬዚደንታዊ ምርጫ የመጨረሻ ዙር እሰጥ አገባ የፊታችን ጥቅምት 9 በላስ ቬጋሱ የኔቫዳ ዩኒቨርሲቲ ውስጥ ይካሄዳል ይህንን እጅግ የተለየና የብዙዎችን ቀልብ የሰቀለ የሚባል ምርጫ ሂደት ዓለም አይኖቹን አፍጥጦ እየተከታተለ ይገኛል። ይህንን ከነገ በስተያ ረቡዕ ምሽት የሚካሄደውንና ለመጪዎቹ ሶስት የምረጡኝ ዘመቻ ወራት ቁልፍ ይሆናል የተባለውን በዲሞክራቲኳ እጩ ፕሬዝዳንት ሂላሪ ክሊንተንና በሪፐብሊካኑ እጩ ፕሬዝዳንት ዶናልድ ትራምፕ መካከል የሚካሄደውን የተካረረ ይሆናል ተብሎ የተጠበቀ እንካሰላንቲያ የአሜሪካ ድምፅ በቀጥታ ያስተላልፋል። ቪኦኤ ኒውስ ዶት ኮም ላይ ተከታተሉን። የክርክሩን ሂደት እየተከታተልን ማጠቃለያዎችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክና በትዊተር ገጾቻችን ላይ እናወጣለን። አት ቪኦኤ አምሃሪክ ላይ ተከተሉን። በክርክሩ መክፈቻና መዝጊያ ላይ ተንታይም ባለሙያዎችን በፌስቡክ የቀጥታ ስርጭት እንጋብዝላችኋለን እናንተም ለተንታኝ የምታቀርቧቸው ጥያቄዎች ካሉ እናስተናግዳለን። ሐሙስ ጥቅምት 10 2009 ዓ ም በአዲስ አበባ ሰዓት አቆጣጠር ከማለዳው 10 ሰዓት፣ ረቡዕ ጥቅምት 10 2009 ዓ ም በዋሽንግተንና በምስራቅ ዩናይትድ ስቴትስ ሰዓት አቆጣጠር ከምሽቱ በ3 ሰዓት ወይም 9 ፒኤም፣ በመካከለኛው ዩናይትድ ስቴትስ ሰዓት ከምሽቱ በ2 ሰዓት ወይም 8 ፒኤም በዩኤስ ፓሲፊክ ሰዓት አቆጣጠር ከምሽቱ 12 ሰዓት ወይም 6 ፒኤም። ቀጠሯችሁ ላስ ቬጋስ ኔቫዳ ላይ ይሁን። ከአሜሪካ ድምፅ ጋር የቀለጠውን የላስ ቬጋስ መንደር ፕሬዝዳንታዊ ቡጢና ግብግብ ተከታተሉ። የአሜሪካ ድምፅ ጽዮንና ሰለሞን ውይይት በተባበሩት መንግሥታት ድርጅት ላይ የተባበሩት መንግስታት ድርጅት ዘጠነኛ ዋና ጸሐፊ እንዲሆኑ የፖርቹጋሉ የፖለቲካና የዲፕሎማሲ ሰው የመንግስታቱ ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር አንቶኒ ጉቴሬስ አንቶኒ ጉቴሬስ በዚህ ባሳለፍነው ሳምንት አጋማሽ ላይ ተመርጠዋል። ጉቴሬስ የፍታችን ታህሳስ 23 2009 ዓ.ም እሁድ ላይ ይውላልና ስራ ከገቡ ስራ ካልገቡ ደግሞ በማግስቱ ሰኞ ታህሳስ 24 አዲሱን ኃላፊነታቸውን ማከናወን ይጀምራሉ። ለመንግስታቱ ድርጅትም ሆነ ለዓለም ጉቴሬስ ማለት ምን ማለት ናቸው? የተባበሩት መንግስታት ድርጅትስ ለዓለም ያለው ፋይዳ ምንድን ነው? ሰሎሞን አባተ በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰርና የፉል ብራይት ስኮላር የሆኑትን በዲፕሎማሲ ስራና በተባበሩት መንግስታት ድርጅትም ኢትዮጵያን እየወከሉ ለብዙ ዓመታት እያገለገሉትን ዶክተር ብሩክ ኃይሉን አነጋግሯል። ዶክተር ብሩክ ኃይሉ ጤና ይስጥልኝ፣ እንደምን አመሽው? ጤና ይስጥልኝ አቶ ሰለሞን እንዴት አመሸህ? እንዴት አመሻች? እግዚአብሔር ይመስገን። አሁን የመጣሁት ወደ ርሶ፣ ቀደም ሲል አድርገን በነበረው አንድ ቃለ ምልልስ ላይ መጪው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉቴሬስ ይሆናሉ የፖርቹጋሉ ብለው ተንብየው ነበርና ይሄ ትንበያው ስለሰመረሎት በቅድሚያ እንኳን ደስ አለዎት እላለሁኝ ከዚያም እኔም አመሰግናሃለሁ ስላስታወስከኝ። ከዛ ማንሳት የምፈልገው ነገር ለመሆኑ የተባበሩት መንግስታት ድርጅት ዋና ጸሐፊ ምንድን ነው ትርጉሙ? ምንድን ነው ፋይዳው? ምንድን ነው ዓለም የሚያገኘው ከተባበሩት መንግስታት ድርጅት ዋና ጸሐፊ ማንነት ጠነከረ፣ ላላ? ይሄ በጣም ሰፊ ጥያቄና መሰረታዊ ጥያቄ ነው። የተባበሩት መንግስታት ዋና ጸሐፊ ስራው በምን እንዲያው በምሳሌ ባቀርብ እንዲያው ትንሽ ገላጭ ይሆናል ብዬ ስለምገምት ነው። ትልቅ ኦርኬስትራ አለ፣ መቶ ዘጠና ሶስት አባላት ያሉት ትልቅ የሙዚቃ ኦርኬስትራ አለ። መቶ ዘጠና ሶስት ማለት እንግዲህ የተባበሩት መንግስታት መቶ ዘጠና ሶስት አባል ሀገራት ነው ያሉት እና ይህንን መቶ ዘጠና ሶስት አባላት ያለውን ሙዚቃ የተለያየ ሙዚቃ መሳሪያዎች ከትልቁ እስከ ትንሹ የሚጫወቱትን አባላት የሚያስተባብር፣ የሚመራ የኦርኬስትራው መሪ አድርጌ ነው እንደውም ቢገልጽ ሊማቅረብ ፈልገው ያን ሁሉ ቀናዊ ዴይ ቱ ዴይ ይባላል ከቀን ቀን የሚሰራውን ስራ እንደገና ከእያንዳንዱ ሀገር ጋር ያለውን ኮንታክት ግንኙነት እንደገና ደግሞ የተባበሩት መንግስታት ብዙ ስፔሻላይዝ ኤጀንሲዎች አሉት። እንደገና ዋና ጽህፈት ቤት ውስጥ ዩናይትን ማን ነው ኒውዮርክ ሲቲ፣ እዛም ያሉትን በሺ የሚቆጠሩ ሰራተኞች በየዲፓርትመንቱ፣ በየስራ ክፍሉ የተመደቡትን የሚያስተባብሩ የኦርኬስትራ መሪ ናቸው በሚል ባጭሩ ላቅርብ እፈልጋለሁ። ዶክተር ብሩክ እስቲ አንድ ጊዜ ወደ ተባበሩት መንግስታት ድርጅት ወደ ራሱም ተልእኮ መለስ ስልበልና ባለፉት ከሰባ አምስት በላይ አመታት የተባበሩት መንግስታት ድርጅት ባስቆጠረው እድሜ ምን ፋይዳ ለዚች አለም አበርክቷል? ይሄ በጣም በጣም ለሰዓታት የሚያነጋግረን ጉዳይ ነው፣ ግን እንደው ባጭሩ እንደውም ጨምቀን ለማቅረብ የተባበሩት መንግስታት ድርጅት አንደኛ የተመሰረተውም ሁላችንም እንደምናስታውሰው ዓለም ያው ከሁለተኛው ዓለም ጦርነት ወጥታ አማራጩ ምንድን ነው? ለሰላም ትኩረት መስጠት አለብን። ደህንነት እያንዳንዱ ሀገር ደህንነት፣ የትንሹም የትልቁም ሀገር የሀብታሙም የድሀውም ሀገር በወታደራውም ኃይል ጠንካራም ደካማ የሚሆኑት ሁላችንም እንደ ጋራንቲር እንደው እንደ ጋራንቲር የሚሆን ድርጅት ዋስትና የሚሰጥ ዋስትና አመሰግናል ዋስትና የሚሰጥ ድርጅት አንድ አለም አቀፍ የሆነ ድርጅት ያስፈልገናል በሚል የተቋቋመ ድርጅት ነው። ቀደም ሲልም አቶ ሰለሞን ሁላችንም እንደምናውቀው ይሄ ሊግ ኦፍ ኔሽንስ ይባላል። የመንግስታት ማህበር ነው፣ የመንግስታት ማህበር የነበረው ኢትዮጵያ ሀገራችን ከጥቁሩ ዓለም ለየት ባለ ሁኔታ አባል ሆና ብቸኛዋም ነበረች። ብቸኛዋ ትክክል አገር ሆና በወቅቱ አባል ሆና የተንቀሳቀሰች እና ጣሊያንም ሀገራችንን በሚወርበትም ወቅት አባል ነበር። ያው ከጥቃታችን ሊያድኑን አልቻሉም። በነበረው የፖለቲካው ድንቅት በዛም በዛም እና በመሳሰለው ድርጅቱ ተዳክሞ ከስሞ ስራውን በሚገባ ስላልተወጣ ከስሞ ወድቋል። በሱ ትላይ ላይ ነው ተመስርቶ ነው ዩናይትድ ኔሽን የተባበሩት መንግስታት ድርጅት በሺ ዘጠኝ መቶ አርባ ሶስት አርባ አራት ጀምሮ ንግግር በሰፊው ተጀመረ። አርባ አምስት ላይ ኦፊሻሊ ስራውን ለመጀመር የበቃው እና ጥያቄን ለመመለስ እኔ ሌላ አይደለም። ለምሳሌ የተባበሩት መንግስታት ብዙ ጊዜ በተወሰነም ቢሆን ይወቀሳል። ለምሳሌ ምን ያመጣው ፋይዳል ተኮልኩለው ኒውዮርክ ተቀምጠው ዓለም ላይ ያለው ችግር እየበዛ እንጂ እያነሰ አልሄድም። በሀገራት መካከል ያለው መናቆር እና መዋጋትን የቀነሰ ሳይሆን እየጨመረ ሄደው። የተባበሩት መንግስታት ድርጅት ከተቋቋመ ወዲህ ብዙ ጦርነቶችን አይተናል። ቀዝቃዛ ጦርነትን የሚያክል ግዙፍ የሁለት ዓለሞች ጦርነትን አይተናል። ረሃቦች ተስፋፍተው አይተናል። የዓለማችን የተፈጥሮ አካባቢም ወደተሻለ ሁኔታ አይደለም እየሄደ ያለው የሚሉ፣ የረሃቡም ሁኔታ በጣም ብዙ ሰዎች በረሃብ በጦርነት ሲረግፉ አይተናል። እና ምን ጠቀመን የሚሉ ብዙ ስላሉ ነው አሉ። ሰው የሚረሳው ታዲያ አቶ ሰለሞን እሺ፣ ባይኖር ለአንድ ምንድን ነው ለዓለም እንድምታው ብለን ስንል ብዙ ችግር ውስጥ ነው የምንወድቀው። ከዶክተር ብሩክ ኃይሉ ጋር የተደረገው ውይይት አልተጠናቀቀም። በሌላ ጊዜ ሶሎሞን አባተ ይዞ ይቀርባል። ዛሬው ዶክተር ብሩክን እናመሰግናለን። ለማጠቃለያ ዜና ኢትዮጵያ ውስጥ የተጣለውን የአስቸኳይ ጊዜ አዋጅ ማስፈጸሚያ መመሪያ ዝርዝር ኮማንድ ፖስቱ ይፋ አድርጓል። በኢትዮጵያ የመንግስት መገናኛ ብዙኃን ከትናንት ምሽት አንስቶ እየተነገረ ባለው ዘገባ መሰረት የሚኒስትሮች ምክር ቤት ከትናንት በስቲያ ጥቅምት አራት ባካሄደው ስብሰባ የአዋጁን ማስፈጸሚያ መመሪያ ይፋ አድርጓል። በቱርክ የሚታገዙት የሶሪያ ሽምቅ ተዋጊዎች ሰሜናዊቱን ዳቢክ ከተማ ከእስላማዊ መንግስት ነኝ ከሚለው ቡድን ነውጠኞች ነጥቀው ተቆጣጠሩ። ከተማይቱ ከቱርክ ድንበር አስር ኪሎ ሜትር ርቀት ላይ የምትገኝ ነች። የየመን ተፋላሚ ወገኖች በአስቸኳይ ያለ አንዳች ቅድመ ሁኔታ ተኩስ አቁም ላይ ደርሰው ወደ ድርድር ጠረጴዛ እንዲቀርቡ ዩናይትድ ስቴትስ፣ ብሪታንያና የተባበሩት መንግስታት ድርጅት ልዩ ልዑክ አሳሰቡ።